ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የረቡዕ ግንቦት 23 2015 ዓ ም ዝግጅታችን ጀመረ።

በታጣቂዎች በታጎለው የምዕራብ ኢትዮጵያ የመጓጓዣ አገልግሎት ነዋሪዎች ለእንግልት እንደተጋለጡ ተናገሩ። ትራንስፖርት ቆርጦ ቡናውን ኑሮ ድሜ ትረሱ በጣም ጣሪያ ነክቶ ቡናልና ይሄ አሁን ለሚመለከተው አካል ተላልፎልን መንገዱ ሊፈተሽልን በጣም አሪፍ ነው። አስቤዛዎች የሚገቡልን

ግባቶች በአጠቃላይ ግባት የሚገባልን ከዛ አካባቢ ነው። አሁን እሱ በመቋረጡ ምክንያት አንደኛ ማህበረሰቡ ላልተዳረገ ወጪ ተዳርጓል። መግባት ያለባቸው የፍጆታ እቃዎች ገቡ አይደሉም። በጉዳዩ ላይ አስተያየት ከሰጡን መካከል የተወሰኑትና የሰማችሁት ሙሉ ዘገባው በአብይ ርዕስ ይቀርባል። በጦርነት የተጎዳውን የአማራ ክልል መልሶ ለመገንባት ከግማሽ ትሪሊዮን በላይ ብር ያስፈልጋል ተብሏል።

እነዚህን እና ሌሎችን ዘገባዎች በምሽቱ ይዘናል። ጤና ያስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች፣ ዝግጅቱን በመብራት አብሬያችሁ የምቆየው እንግዲህ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም፣ በፌስቡክ አምሃሪክ ቪኦኤ አምሃሪክ ቅርታ ላይ በቀጥታ ማዳመጥ ትችላላችሁ።

እስከ ምሽቱ አራት ሰዓት አብራችሁ ነን። እናንተም አብራችሁን እንድትቆዩ እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸዋለን።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። አሁን የእለቱን ዋና ዋና ዜናዎች ለዛሬ ከያዝ ናቸው ዜናዎች መካከል የሱዳን ጦር ከተፋላሚው የፈጥኖ ደራሽ ጦር ጋር የሚያደርገውን ንግግር አቋረጠ፣ የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ምዕራቡ ዓለም በዩክሬን የዘር ማጥፋቱን እየደገፈ ነው አሉ

ዩናይትድ ስቴትስ ለዩክሬን ተጨማሪ የ300 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ተነገረ። ቻይና ከዩናይትድ ስቴትስ መከላከያ ሚኒስትር ጋር የቀረበውን የስብሰባ ግብዣ ውድቅ አደረገች የሚሉት ናቸው። አሁን ወደ ቀሪዎቹ ዝርዝር ዜናዎች እናልፋለን።

የሱዳን ጦር ሰራዊት አገሪቱን በበላይነት ለመቆጣጠር ለሳምንታት ሲዋጋ ከሰነበተው የፈጥኖ ደራሹ ኃይል ጋራ የጀመረውን ንግግር ማቋረጡን የሰራዊቱ ቃል አቀባይ ዛሬ ረቡዕ አስታውቋል

ውሳኔው ሁለቱም ወገኖች ሱዳንን ወደ ከፋ ቀውስ የከተታትን ግጭት እንዲያቆሙ ሲያደራድሩ ለቆዩት የዩናይትድ ስቴትስ እና ሳውዲ አረቢያ ትልቅ ክስረት ነው ተብሏል። የሱዳን ጦር ጠቅላይ ቃል አቀባይ ብርጋዴር ጀኔራል ናቢል አብደላ ለአሶሽየትድ ፕሬስ እንደተናገሩት እርምጃው የፈጥኖ ደራሹ ኃይሎች የሰብአዊ ተኩስ አቁም ስምምነቱን በተደጋጋሚ በመጣሳቸውና በዋና ከተማዋ ካርቱም የሚገኙ ሆስፒታሎችንና የሲቪል መሰረተ ልማቶችን በ

ለተከታታይ ይዘው መቆየታቸውን በመቃወም የተወሰደ እርምጃ ነው ብለዋል። አብደላ አክለውም ተጨማሪ እርምጃዎች ላይ ከመወያየት በፊት ሰራዊቱ የተኩስ አቁም ዝርዝር ነጥቦች ሙሉ በሙሉ ተግባራዊ መደረጋቸውን ማረጋገጥ ይፈልጋል ብለዋል።

ተፋላሚዎቹን ወገኖች ሲሸመግሉ ከቆዩት ሳውዲ አረቢያ ወይም ዩናይትድ ስቴትስ ስለ ጉዳዩ ወዲያውኑ የተሰጠ አስተያየት የለም። እስካሁን በሁለቱ ወገኖች መካከል በተለያዩ መንገዶች የተጣሱ ሰባት የተኩስ አቁም ስምምነቶች መደረጋቸው ተመልክተዋል።

የሱዳን ጦር ያሳለፈውን የንግግር ማቋረጥ ውሳኔ አስመልክቶ የፈጥኖ ደራሹ ጦር በሰጠው ምላሽ የሳውዲ አረቢያንና ዩናይትድ ስቴትስን ተነሳሽነት ያለምንም ቅድመ ሁኔታ እደግፋለሁ ማለቱን የአሶሲየትድ ፕሬስ ዘገባ አመልክተዋል።

የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የምዕራቡ ዓለም ለፕሬዝደንት ቮሎዲሚር ዘለንስኪ የሰላም እቅድ በሚሰጠው ድጋፍ ዩክሬን ውስጥ የዘር ማጥፋትን እየደገፈ ነው ሲሉ ትናንት ማክሰኞ ቡሩንዲ ውስጥ በሰጡት ጋዜጣዊ መግለጫ ተናገሩ። ላቭሮቭ እንደ ኤሮፓ አቆጣጠር ግንቦት 31

ቡጅምብራ ውስጥ ከብሩንዲው የውጭ ጉዳይ ሚኒስትር አልበርት ሽንጊሮ ጋር በሰጡት መግለጫ የዩክሬኑ የሰላም እቅድ በምስራቅ የዩክሬንና ክራይሚያ ውስጥ የሩሲያ የሆነውን ሁሉንም ነገር እያወደመ ነው ብለዋል።

ላቭሮቭ ይህን ስላሉበት ምክንያት ማረጋገጫ አልሰጡም ይሁን እንጂ ሩሲያ ምዕራቡ አለም በምስራቅ ዳናባስ ግዛትና በሌሎች አካባቢዎች የሩሲያ ቋንቋ ተናጋሪ የሆኑ ዩክሬናውያን ላይ ስለሚፈጸመው ግድያ ችላ ይላል የሚል ክስ ለረዥም ጊዜ ስታሰማ መቆየቷን የሮይተርስ ዘገባ አመልክተዋል የዘለንስኪ የሰላም እቅድ የሩሲያ ጦር እንደ ኤሮፓ አቆጣጠር በ2014 ሞስኮ በኃይል ወደ ራሷ የቀላቀለቻት ክራሚያን ጨምሮ

ከሁሉም የዩክሬን ግዛቶች ለቆ እንዲወጣ የሚፈልግ ነው። ብሩንዲ የሚገኙት ላቭሮቭ በዚህ ዓመት ቢያንስ አፍሪካን ሶስት ጊዜ ያህል መጎብኘታቸው ተነግሯል። የዩክሬን የውጭ ጉዳይ ሚኒስትር ዲሞትሮ ኩሌባም ኢትዮጵያን ጨምሮ ሩዋንዳና ሞዛምቢክን የጎበኙት ባለፈው ሳምንት እንደነበር በሮይተርስ ዘገባ ተመልክተዋል።

አዲስ ያገረሸው የቦኮ ሀራም ታጣቂዎች ጥቃት ትናንት ማክሰኞ አስራ ሁለት ሰዎችን ከገደለ በኋላ ዛሬ ረቡዕ ለአስቸኳይ የቀውስ ስብሰባ የተቀመጡ በሰሜን ካሜሩን የሚገኙ ባለስልጣኖች ካሜሩን፣ ናይጄሪያና ቻድ ውስጥ ወደ ጋራ ወሰኖቻቸው ተጨማሪ ወታደሮችን እንዲልኩ ጠይቀዋል።

ባለሥልጣናቱ በብዙ መቶዎች የሚቆጠሩ በከባዱ የታጠቁ እስልምና አክራሪዎች ወደ ቻድ ሐይቅ አካባቢ ግዛት ሰርገው በመግባት በሚሰነዝሩት ጥቃትና ዝርፊያ ሽብር መቀስቀሳቸው ተገልጸዋል። አስቸኳይ ስብሰባው የታዘዘው በካሜሩን ፕሬዚዳንት ፖል ቢያ ሲሆን ታጣቂዎቹ ትናንት ማክሰኞ ባደረሱት ድንገተኛ ጥቃት ሶስት ወታደሮችን፣ ሁለት የጠረፍ ጠባቂዎችና ሁለት ሰላማዊ ሰዎችን መግደላቸው ተነግረዋል።

የካሜሩን ጦር ትናንት ረቡ በሰጠው መግለጫ ዚጋጉ በተባለችው የሰሜን ካሜሩን ድንበር ከተማ አቅራቢያ የሌሎች አምስት ሰላማዊ ሰዎች አስክሬን ከቁጥቋጦ ውስጥ መገኘቱን አስታውቋል። በአካባቢው የሚገኙ በርካታ የመንግስት ህንፃዎችም በታጣቂዎች መውደማቸውን ጦሩ በሰጠው መግለጫ ጨምሮ አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

በዝምባብዌ የሚገኘው የአሜሪካ ኤምባሲ በዚያች ሀገር ያሉ ዜጎች ለምርጫ እንዲመዘገቡና በምርጫው እንዲሳተፉ በማህበራዊ ሚዲያ ተከታታይ ማስታወቂያ ማውጣቱን ተከትሎ የውጭ ጉዳይ ሚኒስቴር መስሪያ ቤቱ በዝምባብዌ የአሜሪካ ኤምባሲ ተጠባባቂ አምባሳደርን ጠርቶ አነጋግሯል። ኮሎምቦስ ማቮንጋ ከሃራሬ የላከውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።

ዚምባብዌ የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ሊቪት ሙጌጆ ትላንት ማክሰኞ እንደ ተናገሩት በአሜሪካ ኤምባሲ ጉዳይ አስፈጻሚ የሆኑትን ኢሌን ፍሬንች መስሪያ ቤታቸው ጠርቶ ከሀገሪቱ ምርጫ ጋር በተያያዘ ኤምባሲው በማህበራዊ ሚዲያ ያወጣቸውን ማስታወቂያዎች በተመለከተ አነጋግሯቸዋል። ከበርካታ የትዊተር መልእክቶች መካከል ለምርጫ ተመዝገቡ፣ ድምጻችሁ መሰማቱን አረጋግጦ የሚለው ማስታወቂያ እንደሚገኝበት ያመለከቱት ቃል አቀባዩ

ጉዳይ አስፈጻሚዋ ኢሌን ፍሬንች የውጭ ጉዳይ ተጠባባቂ ሚኒስትር ከሆኑት ሮፊና ቺካቫ ጋር መነጋገራቸውና የአሜሪካ ኤምባሲ የማህበረሰብ ማንቃት የሚመስል ስራ ውስጥ መግባቱ እንዲሁም በዚምባብዌ የውስጥ ጉዳይ ውስጥ ጣልቃ መግባቱን እንዳሳሰባቸው ነግረዋቸዋል ብለዋል። የኤምባሲው ቃል አቀባይ ሜግሪክስ የኤምባሲው ጉዳይ አስፈጻሚ እና የውጭ ጉዳይ ሚኒስትር ባለስልጣኗ ተገናኝተው መነጋገራቸውን አረጋግጠው ባለስልጣናቱን ያስቆጣው ማስታወቂያ ምንም ችግር እንደሌለበት

ተናግረዋል። በቅርቡ በማህበራዊ ሚዲያ የለቀቅናቸው እና በምርጫ ወቅት ሰላም እንዲኖር የጠየቅንባቸው ማስታወቂያዎች አሁንም ተገቢ ናቸው ብለን እናምናለን። ገለልተኛና ፖለቲካዊ ያልሆነው መልእክት የዚምባብዌ የስነ ጥበብ ባለሙያዎችን ስራዎች የሚያንጸባርቁና ወጣቶች በምርጫ ወቅት ሰላም አስፈላጊ እንደሆነ እንዲገነዘቡ የሚጠይቁ ናቸው። ምርጫ የዲሞክራሲ ሂደት ዋና አካል ነው።

ሁሉም ዚምባብያውያን በተረጋጋ ሁኔታ መሪያቸውን የመምረጥ መብት አላቸው። ዩናይትድ ስቴትስ የትኛውንም እጩ ሆነ ፓርቲ አትደግፍም። እኛ የምንደግፈው ዚምባብያውያን መሻታቸውን የሚገልጹበት ሰላማዊና ግልጽነት የሚታይበት ሂደት እንዲኖር ነው። ኤምባሲያችን ሰላማዊ፣ ግልጽና ሁሉን አቃፊ ሁኔታ በዚምባብዌ እንዲኖር መወትወቱን ይቀጥላል።

የዚምባብዌ የአፍሪካ ዩኒቨርሲቲ የዓለም አቀፍ ጥናት ክፍል ኃላፊ የሆኑት አሌክዛንደር ሩሴሮ እንደሚሉት ፕሬዚዳንት ኤመርሰን ምናንግዋ የአሜሪካው ጉዳይ አስፈጻሚ እንዲጠሩ ማድረጋቸው ትክክለኛ ውሳኔ ነው ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል። በመጪው ነሐሴ ይደረጋል ተብሎ የሚጠበቀውን ምርጫ በተመለከተም ፕሬዚዳንት ኤመርሰን ምናንግዋ እስካሁን ቀን አልቆረጡለትም።

ዩናይትድ ስቴትስ ለዩክሬን ተጨማሪ የ300 ሚሊዮን ዶላር ወታደራዊ እርዳታ እንደምትሰጥ ተነገረ። ይህ እርዳታ ጥቅል የተለያዩ ጦር መሳሪያዎችና ጥይትን ጨምሮ የፓትሪዮት ሚሳይል መከላከያን እንደሚያካትት የዩናይትድ ስቴትስ የመከላከያ ባለስልጣናት ለቪኦኤ ተናግረዋል። የሩሲያው የዩክሬን ወረራ ከተጀመረ ወዲህ ዩናይትድ ስቴትስ ለዩክሬን ከ37 ቢሊዮን ዶላር በላይ የደህንነት እርዳታ መስጠቷን ተገልጿል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቱርክ የኔቶ አባል እንድትሆን የምትሰጠውን ድጋፍ በአስቸኳይ እንድታጠናቅቅ ትናንት በሰጡት መግለጫ አሳሰቡ። ብሊንከን ይህን የተናገሩት ትናንት ስዊድንን በጎበኙበት መሆኑ ተመልክቷል።

ቱርክ ያላትን ተቃውሞ ሁሉ በመተው ድጋፏን መስጠት ያለባት ጊዜው አሁን ነው ብለዋል ብሊንከን። ብሊንከን ጨምሮም የባይደን አስተዳደር ቱርክ የኤፍ 16 ተዋጊ ጀቶችን አሁኑኑ ማግኘት ይኖርባታል ብለው እንደሚያምን ተናግረዋል። ብሊንከን አስተዳደሩ ሁለቱን ጉዳዮች አያይዞ የማይመለከት መሆኑን ቢገልጹም አንዳንድ የዩናይትድ ስቴትስ ሕግ አውጪዎች አያይዘው እንደሚመለከቱት አምነዋል።

ቤጂንግ በመከላከያ ሚኒስትሯ ሎይድ ኦስተንና በቻይና አቻቸው ሊ ሻንግፉ መካከል በሲንጋፖር እንዲካሄድ የዩናይትድ ስቴትስ ያቀረበችውን

ስብሰባ ግብዣ ውድቅ ማድረጓን ፔንታገን አስታወቀ። የፔንታገን ቃል አቀባይ ብርጋዴር ጀኔራል ፓት ራይደር ቻይና በግንቦት ወር መጀመሪያ የመከላከያ ሚኒስትሩ ኦስተን ከቻይናው የመከላከያ ሚኒስትር ሊ ጋር በዚህ ሳምንት ሲንጋፑር ውስጥ እንዲገናኙ ያቀረብነውን ግብዣ ውድቅ ማድረጓን ዛሬ ሌሊት ለዩናይትድ ስቴትስ አስታውቃለች ሲሉ ከትናንት በስቲያ ሰኞ በሰጡት መግለጫ አመልክተዋል።

የቻይና ቃል አቀባይ ማኦ ኒኒንግ ትናንት ማክሰኞ በሰጡት መግለጫ በቻይናና በዩናይትድ ስቴትስ መካከል ወታደራዊ ግንኙነት ለማድረግ አሁን ያሉት አስቸጋሪ ሁኔታዎች ለምን እንደተፈጠሩ ዩናይትድ ስቴትስ በግልጽ ታውቃለች ብለዋል።

ሊ እንደ ኤሮፓ አቆጣጠር በ2018 የሩሲያን የጦር መሳሪያዎች ገዝተዋል በሚል በዩናይትድ ስቴትስ መንግስት ማዕቀብ ተጥሎባቸው እንደነበር ተገልጿል። ይሁን እንጂ ይህ ማዕቀብ ሎይድ ኦስተን ከሊ ጋር የኦፊሴል ስራቸውን እንዳይሰሩ አያግዳቸውም ተብሏል። በመጨረሻም

የስፔን ባህር ጠረፍ ጠባቂዎች በአትላንቲክ ውቅያኖስ ላይ ከእንጨት በተሰራ ጀልባ ሲጓዙ የተደረሰባቸውን 35 ፍልሰተኞችን ትናንት ጠዋት ወደ ግሪን ካናሪያ ደሴት አርጊንጊንግ ወደብ ማጓጓዛቸው ተነገረ።

ከሰሜንና ከሳሃራ በታች ካሉ የአፍሪካ አገሮች የመጡ 32 ሰዎችንና ሶስት ሴቶችን የጫነችው ጀልባ የተገኘችው ከግራን ካናሪያ ደሴት ሁለት ማይል ርቀት ላይ በሚገኘው የማስፖላመስ ባህር ዳርቻ መሆኑን ባለስልጣናቱ አስታውቀዋል። ሰላሳ አምስቱም ሰዎች ከአርጊኒን ወደብ ሲደርሱ በቀይ መስቀል አባላት እርዳታ የተደረገላቸው መሆኑም ተነግረዋል።

ባለፈው ዓመት 15682 ፍልሰተኞች ከካናሪ ደሴቶች መድረሳቸው ሲነገር ይህም እንደ ኤሮፓ አቆጣጠር በ2021 ከነበረው በ29 ከ7 ከመቶ ያነሰ መሆኑ ተመልክቷል። አድማጮችና ተመልካቾች ለምሽቱ ያዘጋጅ ነው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ። ጤናስጥልን

ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ግንቦት 23 ቀን 2015 ዓመተ ምህረት ዝግጅታችን ነው ከአሜሪካ ድምጽ የተከታተላችሁ ያላችሁት ዝግጅቱን በመምራት አብሬያችሁ የማመሻው

እንግዲህ ወልዴ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደግፋ ናቸው። እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ናት። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም አት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ።

አሁን ወደ ዕለቱ አብይ ርዕስ እንለፍ። በካማሺ እና በምዕራብ ወለጋ ዞኖች መካከል የተቋረጠው የመጓጓዣ አገልግሎት ኅብረተሰቡን ለእንግልት መዳረጉ ተገለጸ። ነዋሪዎቹ እና የአካባቢው ባለሥልጣናት የኦሮሞ ነጻነት ታጣቂዎችን ተጠያቂ ያደርጋሉ። የታጣቂ ቡድን ቃል አቀባይ ድርጊቱን አስተባብለዋል። ናኮር መርካ በዚህ ጉዳይ ላይ ሰፋ ያለ ዘገባ አለሁ።

በአማራ ክልል በጦርነቱ የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽሕፈት ቤት ዋና ዳይሬክተር

ዶክተር አባተ ጌታውን ቤኒሻንጉል ጉሙዝ ካማሺ እና ኦሮሚያ ክልል ምዕራብ ወለጋ ዞኖችን በሚያገናኘው መንገድ የትራንስፖርት አገልግሎት ከተቋረጠ ሶስት ወራት መቆጠሩን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ይናገራሉ። የአካባቢዎቹ ነዋሪዎችና ነጋዴዎች እንቅስቃሴያቸውን የገቱት የኦሮሞ ነጻነት ሰራዊትን ማስፈራሪያና ዝርፊያን በመስጋት መሆኑን ይናገራሉ። ከቤኒሻንጉል ጉሙዝ ካማሺ ዞን ካማሺ ከተማና በኦሮሚያ ምዕራብ ወለጋ ዞን ጊምቢ ከተማ መካከል ያለው ርቀት 75 ኪሎ ሜትር ሲሆን ከካማሺ ነጆ ከተማ ደግሞ

72 ኪሎ ሜትር ነው። ላለፉት ስድስት ዓመታት በጸጥታ ችግር ሳቢያ የመጓጓዣ አገልግሎት ሲቆራረጥ መቆየቱን ያስታወሱት ነዋሪዎቹ ይባስ ብሎ ከባለፈው የካቲት 2015 ዓ ም ጀምሮ የመጓጓዣ አገልግሎት ሙሉ ለሙሉ መቋረጡን ይገልጻሉ። አቶ ለማሮሮ የተባሉ የካማሺ ከተማ ነዋሪ የገጠማቸውን ችግር ከገለጹልን መካከል አንዱ ናቸው። ትራንስፖርት ቆርጦ ቡናውን ኑሮ ውድነት ራሱ በጣም ጣሪያ ነክቶ ቡናልና ይሄ አሁን ለሚመለከተው አካል ተላልፎልን መንገዱ

ሊፈተሽልን በጣም አሪፍ ነው። ወይዘሮ ይርጋለም ሰለሞን የተባሉ ሌላ ነዋሪ በበኩላቸው አገልግሎቱ በምን ምክንያት እንደተስተጓጎለ አለማወቃቸውን ጠቅሰው ህብረተሰቡ ለበርካታ ችግሮች መጋለጡን አብራርተዋል። አስቤዛዎች የሚገቡልን ግባቶች በአጠቃላይ ግባት የሚገባልን ከዛ አካባቢ ነው። አሁን እሱ በመቋረጡ ምክንያት አንደኛ ማህበረሰቡ ላልተዳረገ ወጪ ተዳርጓል። መግባት ያለባቸው የፍጆታ እቃዎች ገቡ አይደሉም

የሚገቡትም ቢሆን ደግሞ በአሶሳ በኩል ዙረው ስለሚመጡ ያን ታክል ትራንስፖርት ወጪ አድርገው የሚመጡ ትራንስፖርቶች ያንን እኛን እየሸፈነ ያንን ግባት የምናገኘው። ከዚህ በተጨማሪ ደግሞ እንግዲህ አካባቢው ቆላማ ከመሆኑ የተነሳ

ማህበረሰቡ ለጤና አገልግሎት የሚውሉ የመድኃኒት ግብዓቶችን እያገኘን አይደለንም። አሁን በተለይ በዚህን ሰዓት ህዝቡ በወባ እየተሰቃየን ያለው መድኃኒት በበቂ ሁኔታ አይገባልንም። ዘርፈ ብዙ ችግሮችን ያጋጠመን የትራንስፖርቱ መቋረጥ። ሌላው የከተማው ነዋሪ በመንገዱ ዙሪያ የሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ያደርሳሉ የተባለውን ጥቃት በመስጋት የህዝብ መጓጓዣ አገልግሎት የሚሰጡ አሽከርካሪዎች አገልግሎቱን ማቋረጣቸውን ይናገራሉ። የታጠቀ ኃይል ነው መንገዱን

የሚወጣ መኪና እናቃጥላለን የግልም ሆነ የመንግስት መኪናም እናቃጥላለን በማለት አስፈራሩን። ማንም በዛ በኩል አንሄድም እያሉ ህዝቡ በዛ በኩል አንሄድም ብሎ መኪናቸውን ባለሀብትም መኪና አቁሞ እዚህ ቁጭ ብለዋል። ማንም የሚንቀሳቀስ የለም። የትኛው የታጠቀ ኃይል የኦሮሚያ ላይ ሸኔ የተባለ የካማሺ ዞን ኮሚኒኬሽን መምሪያ ላፊ ተወካይ አቶ ጀርሞሳ ተገኝ የመጓጓዣ አገልግሎቱ ከተቋረጠ ከሶስት ወራት በላይ መቆጠሩን ገልጸው በሁለቱም የጥጥር መንገዶች በኩል የፍጆታ እቃዎችንና መድኃኒት ማስገባት

እንዳልተቻለ ተናግረዋል። ከካማሺ ዞን ከምዕራብ ወለጋ ዞን ጋር የሚያገናኝ ዞን ነው። አስፋልት ሳይሆን ጠጣር ነው። ማህበረሰቡ አብዛኛው በዚህ መንገድ ነው የሚጠቀመው። ጥር ሁለት ሺ አስራ አምስት ወዲህ ደግሞ ሙሉ በሙሉ ኦሮሞ የሚልም ሌሎች ብሔረሰቡም በዛ መስመር ላይ መንቀሳቀስ አይችሉም። አሁን ደግሞ ክረምትም እየተቃረበ ነው የሚገኘው። ከአዲስ አበባ ይሁን ከአሶሳም፣ ከነጆም፣ ከግንቢም የሚመጣ ማንኛውም የፍጆታ እቃዎች በዚህ መስመር ነው የሚመጣ። በመዝጋቱ ግን ማህበረሰቡ

ከፍ ላይ ከፍተኛ ጉዳት ነው የሚያደርሰው የሚል ሀሳብ አለ። ሁለተኛ ደግሞ አሁን እንግዲህ ክረምት ነው። ክረምት ደግሞ እንደ ዞኑ ተጨባጭ ሁኔታ ወባ የሚበዛበት ወቅት ነው። እንግዲህ መድኃኒት በዚህ መስመር ላይ ካልመጣ ማህበረሰቡ ለከፍተኛ ጉዳት ነው የሚደረገው። አክለውም መንስኤ ነው ያሉትን ያስረዳሉ።

ጫካ ላይም ስንሄድ መኪና ያቆማሉ። ከዛ በኋላ ያንገራግሩናል፣ መስጠንቀቂያ ይሰጣል። በዚህ መስመር ሁለተኛ ጊዜ ከሄድ ከመጣ ወይ ህይወት ይታጣል ተብሎ ትንኮሳ ይደረጋል። በዚህ ስጋት ነው ማህበረሰቡ በቃ እንንቀሳቀስም ማስጠንቀቂያ ተሰጥቶናል ብሎ ነው። እነሱ ማነስ ማስጠንቀቂያ እንደሚሰጥም አይታወቀም። ማስጠንቀቂያ ስለተሰጠኝ ማሄድ አልችልም። ነጋዴም በተመሳሳይ መልኩ ነው። እነሱ ይዘርፈሉ መንገድ ላይ። እነሱ እነማን ናቸው?

ያው ታጠቁ ሰዎች ናቸው። የሻነ ታጣቂዎች ነው የሚባለው። ተወካዩ በአሁኑ ወቅት

በታጣቂዎችና በመንግስት ኃይሎች መካከል በአካባቢው እየተደረገ ያለ የተኩስ ልውውጥ አለመኖሩን ጠቅሰው ችግሩን ለመቅረፍ ጥረት እየተደረገ መሆኑን ገልጸዋል። ውይይት ይደረጋል። ጥምር ኮሚቴ ቅርብ ጊዜ አሁን አ እዚ ከማሸ ላይም ታደርገዋል። ጥምር ኮሚቴ በመከላከያ ታጅቦ እዚህ መጥቶ ውይይት ታደርገዋል። ቃል የተገባ መንግስት አቅም አለው። አዎ፣ መንግስት አቅም እንዳለው ይታወቃል። መንግስት አሁንም ባለው አቅም ተጠቅሞ የማህበረሰቡ ደህንነት ትንሽ ስለሚያስቸግር ይሄ ግምት ውስጥ አስገብቶ አሁንም ጠንከር ያለ እርምጃ ወስዶ

ተሰዶ መስመር ክፍት እንዲያደርግ ነው የኛምኘው። የኦሮሚያ፣ ቤኒሻንጉል ጉሙዝ እና ጋምቤላ ክልሎች የጋራ ሰላም እና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ፍሮምሳ ሰለሞን በበኩላቸው ችግሩን ለመፍታት ከሚመለከታቸው የመንግስት አካላት ጋር እየሰሩ መሆኑን ጠቁመዋል። ከማሽ ዞን ላይ ከማሽ ከተማ ላይ ሰፊ ውይት በዚህ ዙሪያ እንዴት አድርገን ይህንን ተቀናጅተን መስራት አለብን በሚል ዙሪያ ተዋይተን ተመካክረናል።

በእነሱ በኩል መስራት ያለባቸውን ነገር በመንገድ ዙሪያም እዛ አካባቢ ትንሽ በማብራት ህዝብ ጥያቄም ስላለ ይህ እሱም እንዴት አድርገን ማሰሪያት እንችላለን በምን ዙሪያ ሁለቱም ዞኖች ባይቶ ተመካክሮ ወደ ስራ ገብቶ ነው የሚገኙት። በዚህ ዙሪያ ሁለቱም ዞኖች ለመስራት አቅጣጫ ወስደዋል ማለት ነው።

የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ሰለሞን ታምሩ በበኩላቸው በአካባቢው የሚንቀሳቀሰው ሸኔ ሲሉት የጠሩት የኦሮሞ ነጻነት ሰራዊት የዝርፊያ ተግባር በመፈጸሙ ባለሀብቶች በመንገድ ላይ መንቀሳቀስ ስጋት ስለሆነባቸው አገልግሎቱ መቋረጡን

ይናገራሉ። ራኮ ነከመሌ ገላ ከአቱሬ ላለ ረኮ ረጀኔ የሁለቱም ክልሎች ተወካዮች በተገኙበት በችግሩ ዙሪያ ውይይት አካሄደን ነበር። መንገዱ ላይ በተለያዩ አቅጣጫዎች ታጥቀው በሚንቀሳቀሱ አካላት ሳቢያ ለእንቅስቃሴ አዳጋች ነበር። ሸኔም ሆነ መስሎቹ ተግባሩን እንደ ስራ የያዙ በመሆኑ ዝርፊያ በመፈጸም የተሽከርካሪ እንቅስቃሴን በመግታት እና

ከማስቀየር ጋር ተያይዞ የነበረ ነው። በምዕራብ ወለጋ በወጂ ድርመጂ እና በካማሺ በኩል ከ30 ኪሎ ሜትር በላይ በረሃን የሚያቋርጥና ሰውም የማይኖርበት በመሆኑ ድርጊቶችን ይፈጽማሉ። ከውይይት በኋላ እንቅስቃሴ ተጀምሮ የነበረ ቢሆንም ባለሀብቶች ስለምንዘረፍ ለመንቀሳቀስ እንሰጋለን በማለታቸው በቅርቡ ድጋሚ እንቅስቃሴው መገታቱን ሰምቻለሁ። ዩናይትድ ስቴትስ ቨርጂኒያ የሚገኙት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ ተርቢ ድርጊቱን አስተባብለዋል።

jika dia ke Lola lolah

በአካባቢው ጦርነት እየተካሄደ ነው፣ ከባድ ጦርነት። የአካባቢው ሁኔታ ለሰው እንቅስቃሴ አመቻ አይደለም። ያ የሚታወቅ ነገር ነው። ሰው ለህይወቱ ስለሚሰጋ ጦርነት ባለበት አካባቢ አይንቀሳቀስም። የሰው እንቅስቃሴም መገታቱን አይተናል። እኛ የዘጋነው መንገድ ግን የለም። የኦሮሞ ነጻነት ሰራዊት ስለሚንቀሳቀስ ስጋት አለኝ ማለታቸው ግልጽ አይደለም። ነገር ግን ውጊያ ባለበት ሁሉ ህብረተሰቡ በከተሞች መካከል የሚያደርገውን እንቅስቃሴ እንዲገድብ እመክራለን። ዝርፊያን በተመለከተ የኦሮሞ ነጻነት ሰራዊት እንዲህ አይነት ተግባር አልፈጸመም

አይፈጽምምም። በቅርቡ ከዋሽንግተን ፖስት እንዳየነው በአብይ ስርዓት ተደራጅተው ለስርቆትና ዝርፊያ የተሰማሩ ኃይሎች አሉ። ለእነዚህ አካላት ድርጊት ወደ ኦሮሞ ነጻነት ሰራዊት መጠቆም ትክክል አይደለም። በእነዚህ ሽፍቶች ላይ ከዚህ ቀደም እርምጃ ወስደናል ሲሉ ተናግረዋል።

በሌላ በኩል በአሁኑ ወቅት በታጣቂዎቹና መንግስት ኃይሎች መካከል ቀጥታ የሆነ የተኩስ ልውውጥ አለመኖሩን የጠቀሱት አቶ ሰለሞን በካማሽና ምዕራብ ወለጋ ዞኖች መካከል ተቋርጦ የነበረውን የመጓጓዣ አገልግሎት ለማስጀመር አካባቢው ከጸጥታ ስጋት ነጻ እንዲሆን የመንግስት ኃይሎች እንደሚሰማሩ አስታውቀዋል። በየትም ቦታ እየታየ ያለው ችግር ከዝርፊያ ጋር የተያያዘ ነው። እየተካሄደ ያለው ትግል የዝርፊያ ገቢን ለማሳደግ እና ኑሮን

ለማሸነፍ የሚደረግ ትግል ነው። ሸማቂዎቹ የህዝብና መንግስትን ንብረት የመዝረፍ

ትግል እያካሄዱ ይገኛሉ። ይህን ችግር ለመቅረፍ ስራ ጀምረናል። ሸማቂው ቡድን ተደብቆ እንጂ ፊት ለፊት ሆኖ ድል ለማስመዝገብ ከጸጥታው አካል ጋር እየተዋጋ ባለመሆኑ እንደ መንግስት የተያዘው አቅጣጫ የህግ በላይነትን ለማስከበር ችግሩ ከመሰረቱ እንዲቀረፍ፣ እንዲሁም የቤኒሻንጉል ጉሙዝና የምዕራብ ወለጋ ህብረተሰብ ከችግሩ መላቀቅ ስላለበት የመከላከያ ኃይል ወደ አካባቢው ለማሰማራት አጠቃላይ ዝግጅት ተደርጎ ወደ ስራው ተገብቷል ሲሉ ተናግረዋል። ከዚህ ቀደም በርካታ ሰዎች በኦሮሞ ነጻነት ስራ

ሰራዊት ታጣቂዎች ታፍነው ተወስደዋል፣ ተገድለዋል፣ በዚያም ምክንያት አገልግሎቱ ተቋርጧል። የሚሉት አቶ ዋክቶላ ስርቴ የተባሉ የካማሺ ነዋሪ በበኩላቸው የመንቀሳቀስ መብታቸው መነፈጉን ይናገራሉ። በህገ መንግስቱ ባስቀመጠው መሰረት እያንዳንዱ ዜጋ በፈለገበት መንገድ መንቀሳቀስ ይችላል። ማዘዋወር ማፍት አለ ተብሎ መንግስት አስቀምጠዋል፣ በአዋጅ ማለት ነው። ህገ መንግስቱ እንደዚህ እያስቀመጠ ያለ ህዝቡ የተቸገርበት ምክንያት ምንድን ነው ብለን ብንጠየቅ፣ አይስቀም መፍትሄው ማግኘት አልቻልንም። መንገዱ መጓጓዣ አገልግሎት የማይሰጥበት

ምክንያት ምንድን ነው? ማን ከልክሎት ነው?

ከማሽ ለማንቀሳቀስ ለመንቀሳቀስ ሻኔ መንገዱ ዘግተዋል። አልፎ ተርፎ መከላከያ ኦፕሬሽን ሀያ አራት ሰዓት እየተደረገ ነው፣ ግን መንገዱ እስኪያሁን አልተከፈተው። አንድ ስማቸውን ያልጠቀሱ የከተማው ነጋዴም የመጓጓዣ አገልግሎቱ የቆመው የኦሮሞ ነጻነት ሸማቂዎች በመንገዱ ላይ ሆነው ስለሚያስፈራሩና ዝርፊያም ስለሚፈጽሙ ነው ብለዋል። ሻኔዎች ምናምን መንገድ ላይ ተቀምጠው የስፋ ነጋዴ የነጋዴ ይቀም ይዛ ይፋል እንደዛ ነው የተዛጋ መንገድ

የዳር አካባቢ ነ ተዛርፈ ከዛ በኋላ በ የተዛጋ ግን እንትላ የካቲት አካባቢ ጀምሮ እስካሁንም አልተከፈተም። ባለፈው ጥር ወር ሁለት ሺ አስራ አምስት ዓመተ ምህረት የታገቱ ሶስት የካማሺ ማረሚያ ቤት ኃላፊዎችም ሆኑ በዚህ ሁለት ሺ አስራ አምስት ዓመተ ምህረት ህዳር ከተፈጸመው ከሀያ የሚበልጡ ተማሪዎች እገታ ጀርባ የኦሮሞ ነጻነት ሰራዊት እንዳለ ቢገለጽም ድርጊቱን አልፈጸምኩም ሲል የኦሮሞ ነጻነት ሰራዊት ማስተባበሉ ይታወሳል። ታገቱ የተባሉ ሰዎች ደብዛ በዚያው ጠፍተው መቅረቱን የዞኑ ኮሚኒኬሽን መምሪያ አስ

ታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅቶቻችን ነው የሰማችሁት። የምሽቱን አብይ ርዕስ ነበር። የትንታኔ መጽሔቱ ይቀጥላል።

በአማራ ክልል በሰሜን ኢትዮጵያ ጦርነትና በሌሎች ግጭቶች ሳቢያ የደረሰውን ውድመት ተከትሎ 12 ሚሊዮን የሚጠጋ ህዝብ በከፋ ችግር ውስጥ እንደሚገኝ ተገለጸ በጦርነቱ የተገዱ አካባቢዎችን መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ነው ይህን ያስታወቀው የጽህፈት ቤቱ ዋና ዲሬክተር ዶክተር አባተ ጌታውን ዛሬ ከአሜሪካ ድምፅ ጋር በነበራቸው ቆይታ ከሁለተኛው ዙር የሰሜን ኢትዮጵያ ጦርነት በኋላ የተደረገውን ጥናት መነሻ በማድረግ

በቅርቡ በተደረገው የክለሳ ጥናት ክልሉ በጦርነቱ እና ከጦርነቱ ጋር በተያያዙ ግጭቶች የወደሙ መሠረተ ልማቶችን መልሶ ለመገንባትና ለማቋቋም 522 ቢሊዮን ብር እንደሚያስፈልግ አመልክተዋል። ለመልሶ ግንባታ የተጠየቀው ገንዘብ እጅግ ከፍተኛ በመሆኑ መንግሥታዊም ሆኑ መንግሥታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ የጽህፈት ቤቱ ዋና ዲሬክተር ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት።

በአማራ ክልል በጦርነቱ የተጎዱ አካባቢዎች መልሶ ማቋቋምና ግንባታ ፈንድ ጽህፈት ቤት ዋና ዳይሬክተር ዶክተር አባተ ጌታውን መነሻውን በትግራይ ክልል አድርጎ በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት እና በአማራ ክልል ውስጣዊና ውጫዊ ግጭቶች ምክንያት ከባድ ሰብአዊ ቀውስ እና ቁሳዊ ውድመቶች መድረሳቸውን ገልጸዋል። የሰሜኑ የሀገራችን ክፍልና የአማራ ክፍል በጣም በጣም በጣም

ውድመት ላይ ነው ያለው እና ስለ አስራ ሁለት ሚሊየን የሚሆን ችግር ውስጥ የሆነ ችግር ውስጥ አስራ ሁለት የሚሆነ አጠቃላይ ሁሉም የአማራ ክልል ውስጥ ችግር ውስጥ በተፈናቃይም በአፈናቃይም ግማሹ ተፈናቅለዋል፣ ሌላው ደግሞ ከቦታው ተፈናቅለዋል እና ብዙ ችግሮችን ያሉት በቁጥር ሁሉም የአማራ ክልል ማለት

በሰሜን ወሎ ዞን ከመቄት ወረዳ በአስራ ሁለት ኪሎ ሜትር ርቀት ላይ በምትገኘው አርግጅ ቀበሌ ነዋሪ የሆኑት አቶ ሽፈራው ብርሃኑ

ከጦርነቱ በፊት ገልባጭ መኪና እንደነበራቸውና ሕይወታቸውን በተደላደለ ሁኔታ ይመሩ እንደነበር አውስተዋል። በጦርነቱ ወቅት ግን መኪናቸውን የህወሓት ታጣቂዎች ስለወሰዱባቸው ዛሬ በቀን ሰራተኝነት እየተዳደሩ እንደሆነ ገልጸዋል። በመኖሪያ መንደራቸው ቤታቸው የፈረሰባቸው ሌሎችም ግለሰቦች በስቃይ ውስጥ እንዳሉ ተናግረዋል።

አሁን ላንዱ መንግስት አገልግሏል በማለት ነው የሚወሰድብኝ። ከቆመበት ቦታ እና አንዱ ተጎጂ እኔ በቃ ቤታቸው የተመታ እንደውም አሁን ክረምት ወቅት እየመጣ ነው። በልግ ያለ ነው፣ ዝናብ ይገባባቸዋል። ቤት ላይ ችግር አይቀመጡም። በቀን ስራ በወረደ በቀን ስራ ይሰማራሉ። ከመደበኛ ኑሮ ውጭ ሆኖ ራሱን አውርዶ ወደ ስራ እንትን ያለበት መንገድ ይሄ ይሄ ችግር እንዳለ ነው።

በሁለተኛው ዙር የተደረገውን የሰሜን ኢትዮጵያ ጦርነት ተከትሎ በክልሉ በሰባት ዞኖች ውስጥ በሚገኙ 187 ወረዳዎች እና በሶስት ከተሞች በደረሰው ሰብአዊ፣ ማህበራዊ እና ቁሳዊ ውድመቶች ላይ ጥናት ያካሄዱት ዩኒቨርሲቲዎች ባወጡት ሪፖርት

ብር 992 ቢሊዮን የመልሶ መቋቋም እና ግንባታ ገንዘብ እንደሚያስፈልግ ተገልጾ ነበር። ሆኖም ጥናቱን መነሻ በማድረግ በተደረገው ክለሳ ክልሉን መልሶ ለማቋቋም ለማቋቋምና ለመገንባት 522 ቢሊዮን ብር እንደሚያስፈልግ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት የመልሶ መቋቋምና ግንባታ ፈንድ ጽህፈት ቤት ዋና ዳይሬክተር ዶክተር አባተ ጌታሁን አመልክተዋል።

ቡድን አድርገን በዶክመንት የተደራጀ በሱዳን የተፈናቀሉ አሉ። ኦልሞስቱ ረዥም አመት ሆኗቸዋል። እሱንም ለብቻ ጠና ነው። ያንን አድርገን አሁን በቅርብ ቀን የክልሉ ገንዘብ ቢሮ አቋቋሙ ላይ የመጀመሪያ ትም ብሏል። በይፋ ግን የክልሉ መንግስት ያውጅበታል ወደ 522 ቢሊዮን ብር

ከዛ በትምህርት ቤት አንዳንድ ትምህርት ቤቶች አንዳንድ ጤና ጣቢያዎች ያልተሟላ ነገር አላቸው እንጂ ትምህርት ቤት ማን ወድሟል። በቃ መቀመጫ፣ መጽሐፍ፣ መማሪያ ነገሮች እነዚህ ወድመዋል። መቀመጫ ኖርማል መቀመጫ እንጨት ላይ ድንጋ ላይ በመቀመጥ ይማራሉ። አብዛኛውን መድኒት አይገኝም። ቀበሌዎች ላይ ቀበሌ ያሉ ጤና ተቋም አለ፣ የመድኒት እጥረት አለ። ያው ወደ ሌላ ቦታ መድኒት ይንትን ይላሉ። ከለለ ወደዚ ይልካሉ። እዛም ከለለ፣ ይህ እንደዚህ አይነት ችግር አለ።

በክልሉ ውስጥ ከልዩ ልዩ የሀገሪቱ ክፍሎችና በቅርቡ ከአዲስ አበባ ከተማ ዙሪያ ተፈናቅለው የመጡትን ጨምሮ አንድ ነጥብ አንድ ሚሊዮን ዜጎች በየትምህርት ቤቶችና በየመጠለያ ጣቢያዎች እንዳሉ የጠቀሱት ዶክተር አባተ የወደሙ ተቋማትን መልሶ ለመገንባትና በከፋ ችግር ውስጥ ያሉ ዜጎችን መልሶ ለማቋቋም የተጠየቀውን ከግማሽ ትሪሊዮን በላይ ብር ለማግኘት ከፍተኛ ርብርብ እንደሚያስፈልግ አመልክተዋል።

ምንም የአመቱ የክልሉ በጀት መቶ ቢሊዮን አይደርስም። ይሄ በቀጣይ አምስት ዓመት መልሰን ከዚ በኋላ ሌሎች ግጭቶች እንዳይኖሩ አድርገን ወደ ነበረበት ለመመለስ መሰራት ያለበት ነገር ነው። ርብርብ ይፈልጋል። ወ ግለሰብ ይፈልጋል። እያገዙ ያለዋል። በግለሰብ ደረጃ ዲያስፖራ ማህበረሰብ ማገዝ ያስፈልጋል። ከመንግስት እና መንግስታዊ ያልሆኑ ድርጅቶች ያስፈልጋል

የተሳተፉት ወደ መቶ ሰባ የሚሆኑ እነዚህ የሲኤስኦ የምንላቸው የሲቪል ሶሳይቲ ኦርጋኒዜሽን የምንላቸው መቶ ሰባ የሚሆኑ አሉ። ወደ ሀያ አምስት ቢሊዮን ብር የሚሆኑ በስት አድርገ እየሰሩ ነው ያሉት ወደ ሶስት መቶ ሰባ አራት የሚሆኑ ፕሮጀክቶችን እየሰሩ ነው ያሉት። ተዋይተናል። ጥሩ ነገር ነያየ ነው። እነሱ ተበቀጣይ ነዋያለን። ከአለም አቀፍ ድርጅቶች ጋር የተለያዩ መድረኮችን እያደረግ ነው ያለ ነው

የጽህፈት ቤቱ ዋና ዳይሬክተር እንደሚናገሩት ባለፈው ዓመት የክልሉ መንግስት በጦርነቱ የወደሙ አካባቢዎችን መልሶ ለመገንባትና ለማቋቋም በመደበው አንድ ቢሊዮን ብር አንድ መቶ አምስት የትምህርት፣ ጤናና መሰል መሰረታዊና ሰብአዊ ፕሮጀክቶች እንዲሁም ወደ ሶስት ሺህ የሚጠጉ ቤቶች መልሰው የተገነቡ ሲሆን

ሁለት ሺህ አንድ መቶ ሴቶችን መልሶ የማቋቋም ስራ እንደተሰራበት አስታውቀዋል። አሁንም የቀጠሉ ሌሎች ስራዎች መኖራቸውን ዶክተር አባተ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። አምባሳደር ማይክ ሀመር በኢትዮጵያ የሚያደርጉት ጉብኝት ላለፉት ሁለት ዓመታት

በሁለቱ አገራት መካከል አለ ያሉትን የሀሳብ ልዩነት ለማጥበብ የሚደረግ ዲፕሎማሲያዊ አካል መሆኑን የኢትዮጵያው የውጭ ጉዳይ ሚኒስቴር ገለጸ። የሚኒስቴሩ ቃል አቀባይ አምባሳደር መለስ ዓለም ዛሬ በሰጡት ጋዜጣዊ መግለጫ ላይ ስለ ጉብኝቱ አብራርተዋል። በኢትዮጵያና በጅቡቲ ለአንድ ሳምንት ጉብኝት ያደርጋሉ የተባሉት ልዩ መልእክተኛው በኢትዮጵያ ቆይታቸው ከኢትዮጵያ ባለሥልጣናትና ከትግራይ ክልል ጊዜያዊ አስተዳደር ጋር እንደሚወያዩ ይጠበቃል።

በሌላ ዜና በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው የሰላም ውይይት እንዳልተጀመረ አምባሳደር መለስ ተናግረዋል። የኦሮሞ ነጻነት ሰራዊት ቃል አቀባይም እንዲሁ ከመንግስት ጋር የቀጠለም ሆነ የታቀደ ውይይት የለም ብለዋል። ኬኔዲ አባተ ዝርዝሩን ያቀርብልናል።

ከዛሬ ጀምሮ ለአንድ ሳምንት በኢትዮጵያና በጅቡቲ ቆይታ የሚያደርጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር ነገ ከጅቡቲ መልስ ወደ አዲስ አበባ እንደሚገቡ ይጠበቃል። ጉብኝታቸውን በማስመልከት የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢትዮጵያ ቆይታቸው ከአፍሪካ ህብረት ባለስልጣናት ጋር ተገናኝተው ጥቅምት 23 ቀን 2015 ዓ ም የተደረሰው የግጭት ማቆም ስምምነት አፈጻጸም ላይ እንደሚነጋገሩ ገልጿል። በተጨማሪም በአዲስ አበባ ከኢትዮጵያ መንግስት ባለስልጣናትና

በመቀሌ ደግሞ ከትግራይ ክልል ጊዜያዊ አስተዳደር ጋር የሽግግር ፍትህና ተጠያቂነትን እንዲሁም የትጥቃ ፍታትና መልሶ ማቋቋም ፕሮግራሞችን ጨምሮ በሌሎችም ጉዳዮች ላይ እንደሚወያዩ ጠቁመዋል። በሌላ በኩል ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ስለ ልዩ መልእክተኛው ጉብኝት የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዝርዝር ነጥቦችን ባይጠቅሱም ጉብኝታቸው በሁለትዮሽ እና ቀጠናዊ ጉዳዮች ላይ ትኩረት በማድረግ የሚካሄደው የተለመደ የዲፕሎማሲ አካል ነው ብለዋል።

ባለፉት ሁለት ዓመታት በመሀከላችን የነበሩ የሀሳብና የአስተያየት ልዩነቶች ነበሩ። እነሱን ለማጥበብ የሚያስችል ስራ በየጊዜው ይሰራልእና ዲፕሎማሲ የአንድ ቀን ኢቨንት አይደለም። ስለዚህ የተለመደ የዲፕሎማሲ እንቅስቃሴ አድርጎ በኢትዮጵያና አሜሪካ መካከል ያለውን ግንኙነት ለማጠናከር በሌሎች ክፍለ አህጉራዊ ጉዳዮችም የጋራ ጉዳዮች አሉ። እኛም ለነሱም ሀሳብ የሚሆኑ ክፍለ አህጉራዊ ጉዳዮች አሉ። የሱዳን ሰላም አለ፣ የአልሸባብ ጉዳይ አለ፣ ሌሎችም ጉዳዮች ላይ ንግግር ይደረጋልና ይሄ

የተለመደ የዲፕሎማሲ ልውውጥ አድርጎ መውሰድ ያስፈልጋል። በኢትዮጵያ መንግስትና በኦሮሞ ነፃነት ሰራዊት መካከል የተጀመረው የሰላም ውይይት እጣ ፈንታ በምን ደረጃ ላይ እንደሚገኝም ከጋዜጠኞች ጥያቄ የተነሳላቸው አምባሳደር መለስ አለም ውይይቱ በመጀመሪያው ምዕራፍ ከተቋረጠ በኋላ እንዳልቀጠለ ገልጸዋል።

ዛንዚባር ላይ የነበረው ውይይት አሁን ባለበት ደረጃ እንደተቋረጠ ነው። የሚቀጥልበት ጊዜ ሲኖር ለመገናኛ ብዙሀን በይፋ የሚገለጽላቸው ይሆናል። የዲፕሎማሲ አይነቶች ሁሉም ክፍት አይደሉም። ኦፕን ዲፕሎማሲ የሚባል አለ፣ ክሎዝድ የሚባል ዲፕሎማሲ አለ። በተለይም የድርድርና ምክክር ጉዳይ ሲኖሩ በአብዛኛው የክሎዝ ዲፕሎማሲ ሂደት ነው የሚኖረው። አለም አቀፍ ልምዱም እሱ ነው። ስለዚህ ከኦነግ ጋር

ይህ ደረሰ የሚለው በዛ ደረጃ የሚታይ ነው።

የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት እና በዩናይትድ ስቴትስ ቨርጂኒያ የሚገኙት ኦዳ ተርቢም ትናንት በትዊተር ገጻቸው ላይ ባሰፈሩት ጽሁፍ እየተናፈሰ ካለው ወሬ በተቃራኒ በኦሮሞ ነጻነት ሰራዊትና በመንግስት መካከል የቀጠለም ሆነ የታቀደ ውይይት የለም ብለዋል። አሁን ላይ ሁለተኛ ዙር ንግግር ባይዘጋጅም ለሰላማዊ መፍትሄ ቁርጠኞች ነን ያሉት አቶ ኦዳ ማንኛውም ወደፊት የሚደረግ ድርድር ወዲያውኑ ይፋ ይሆናል ሲሉም ገልጸዋል።

ችግሩ በውይይት እንዲፈታ ከህብረተሰቡና ከተለያዩ ዓለም አቀፍ አካላት ተደጋጋሚ ጥሪዎች መቅረባቸውን የቀጠሉ ቢሆንም ከመጀመሪያው ዙር ውይይት ወዲህ ግጭቶች እንደቀጠሉ ናቸው። ስለ ውይይቱ ቀጣይነት የሚጠቁሙ አዝማሚያዎችም እስካሁን አልታዩም። በሌላ በኩል በምዕራብ ኦሮሚያ በቀጠለው ግጭት ምክንያት በአካባቢው ያለው ሰብአዊ ችግር ተባብሶ መቀጠሉን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሰሞኑን ባወጣው የሁኔታ ሪፖርት አመልክቷል። በግጭቱ ሳቢያ የተፈናቀሉ ያላቸው

859 ያህል ዜጎች በደህንነት ስጋት ውስጥ ከመሆናቸው በተጨማሪ የማህበራዊና ሰብአዊ አገልግሎቶችን እንደማያገኙም አስታውቋል። አምባሳደር መለስ በዛሬው መግለጫቸው ያነሱት ሌላው ጉዳይ በሱዳን ያለውን ግጭት በመሸሽ ወደ ኢትዮጵያ የሚገቡ ሰዎችን የተመለከተ ሲሆን እስካሁን ገብተዋል ካሏቸው ከ30ሺህ በላይ ሰዎች ውስጥ አብዛኛው ኢትዮጵያውያን መሆናቸውን ተናግረዋል። ሁ እስሁን የሚሆኑ

ሰዎች ወደ ኢትዮጵያ ገብተዋል። ከእነዚህ ውስጥ ወደ 25311 በመደበኛ የኢሚግሬሽንስ የመጡ ናቸው። 5380 የሚሆኑት ጥገኝነት የጠየቁ ናቸው። ወደ 17576ቱ ኢትዮጵያውያን እንደሆኑ ነው መረጃዎች የሚያሳዩ

ወደ ኢትዮጵያ የሚገቡ ሰዎች ቁጥር በየጊዜው እየጨመረ መሆኑን የገለጸው ኦቻ በበኩሉ በመተማት ድንበር ብቻ እንኳን ከ33,400 በላይ ሰዎች መግባታቸውን አመልክቷል። በሌላ ዜና ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከግንቦት 15 እስከ 20 በቻይና ስኬታማ ጉብኝት ማድረጋቸውን የገለጹት አምባሳደር መለስ ለቻይናውያን የአማርኛ ትምህርት በመስጠት ላይ በሚገኘው በቤጂንግ የዓለም አቀፍ ጥናት ዩኒቨርሲቲ የተዘጋጁ ሶስት የአማርኛ መማሪያ መጽሐፍት

ምረቃ ላይ መታደማቸውንም ተናግረዋል። በአማርኛ ቋንቋ ትምህርት ለምረቃ የደረሱ ተማሪዎች መኖራቸውንም የገለጹት ቃል አቀባዩ ይህም የሁለቱን አገራት የባህልና የሕዝብ ለህዝብ ግንኙነት የሚያጠናክር ነው ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

ኬኔዲ አባትን ለዘገባው አመሰግናለው የትንታኔው መጽሔት ይቀጥላል በኬንያ ዳዳብ የስደተኞች መጠለያ የሚገኙ የጤና አገልግሎት ሰጪዎች እንደሚሉት በቦታው የሚታየው የኮሌራ ወረርሽኝ የከፋ የእልቂት አደጋን ደቅኗል። ከሶማሊያ የሚመጡ ፍልሰተኞች ቁጥር እየጨመረ ባለበት ሰዓት ለስድስት ወራት የቆየው የኮሌራ ወረርሽኝ እስካሁን ከተከሰቱት የከፋ እንደሆነ

ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲር ይገልጻል። ቪክቶሪያ አሙንጋ ከናይሮቢ የላከችው ዘገባ ነው እንደሚከተለው ይቀርባል። ድንበር የለሽ የሐኪሞች ቡድን ሜዲሳን ሳን ፍራንቲር ማክሰኞ ዕለት በጠራው የጋዜጠኞች መግለጫ ላይ እንዳስታወቀው በኬንያ በሚገኘው የዳዳብ ስደተኞች መጠለያ የተከሰተው የኮሌራ ወረርሽኝ አስጊ ደረጃ ላይ ለመድረስ በመቃረቡ በውሃና ንጽህና አጠባበቅ ረገድ የሚታየውን ችግር ለመቅረፍ ትኩረት ማድረግ ያሻል።

ዶክተር ኒቲያ ኡዳይ ራጅ የሕክምና ስራው አስተባባሪ ናቸው። በአካባቢው ያለው የሰብአዊ ሁኔታ የከፋ ነው። እንደ ኮሌራና ኩፍኝ አይነት አይነቱ ወረርሽኝ ሲጨመርበት ይበልጥ የከፋ ይሆናል። ለዛም ነው ዛሬ የሰብአዊ ሁኔታው ትኩረት እንዲሰጠው የፈለግ ነው። ከስድስት ወራት በኋላም ወረርሽኙ ቀጥሏል።

ይህ የተለመደ አይደለም። በምስራቅ አፍሪካ ትልቁ የስደተኞች መጠለያ በሆነው ዳዳብ ኮሌራ የተከሰተው ባለፈው ዳር ነበር። ከዛ ወዲህ ቢያንስ አምስት ሰዎች ሞተዋል። በዳዳብ መጠለያ 3000 ስደተኞች ይገኛሉ። አብዛኞቹ ከጎረቤት ሶማሊያ የመጡ ናቸው። በሶማሊያ የሚታየው ድርቅ በመቀጠሉ ወደ ካምፑ የሚመጡት ሰዎች ቁጥር ከአቅሙ በላይ ሆኗል። ባለፈው ዓመት ብቻ ቢያንስ 67ሺ ተጨማሪ ስደተኞች ወደ ካምፑ መጥተዋል።

ይህም ባለው ውስን አቅርቦት ምክንያት ጫና ፈጥረዋል። በኬንያ የድንበር የለሽው ሐኪሞች ቡድን ኃላፊ የሆኑት ዶክተር ሐሳን ማያኪ ችግሩን ያብራራሉ። በካምፖቹ በመንቀሳቀስ ላይ እንዳሉት የረድኤት ድርጅቶች ከሆነ በካምፕ ውስጥ ከሚኖረው ሕዝብ ግማሹ የመጸዳጃ ቤት የለውም።

በካምፑ ውስጥና በካምፑ አካባቢ ደጅ ላይ ነው የሚጸዳዱት። ይህም ለበሽታው መከሰት ምክንያት ይሆናል። የኬንያው የጤና ጥበቃ ሚኒስቴር በካምፑ የኮሌራ ክትባት ሰጥቷል። ሐኪሞች እንደሚሉት ግን የንጽህና መጠበቂያ ሁኔታዎች ካልተሟሉ ወረርሽኙን ማቆም አስቸጋሪ ይሆናል።

እያድመጣችውሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮች የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። በቀጣይ በትግራይ በጦርነት ወቅት የወጡ ህጎች እንዲሻሩ ተጠየቁ የሚለው ቀጣይ ዘገባችን ነው።

በትግራይ በጦርነት ወቅት የወጡ ህጎች እንዲሻሩ ተጠየቀ የሚለው ቀጣዩና በዛሬው ዲሞክራሲ በተግባር ዝግጅታችን የምንመለከተው ጉዳይ ነው። በኢትዮጵያ መንግሥትና በህወሀት መካከል የፕሪቶሪያው ስምምነት ከመፈረሙ በፊት ህወሀት ልዩ ልዩ የአስቸኳይ ጊዜ ህጎች ደንግጎ እንደነበር ፓርቲው አስታውሶ

ሆኖም ግን ሂደቱ ህጋዊነትን የተከተለ እንዳልነበረና የህጎቹ ይዘትም ከክልሉና ከፌዴራሉ ህገ መንግስቶች ጋር እንደማይጣጣም ገልጿል። ህጎቹ ሥራ ላይ በዋሉባቸው ጊዜያትም የተለያዩ ችግሮች ማስከተላቸውን ፓርቲው አመልክቷል። የትግራይ ክልል ጊዜያዊ አስተዳደር እነዚህን ህጎች እንዲሽራቸው የጠየቀው ፓርቲው ካልሆነ ግን ጉዳዩን ወደ ህገ መንግሥት አጣሪ አካል እንደሚወስደው የፓርቲው የሕግና የሥነ መንግሥት ክፍል ኃላፊ አቶ ተስፋለም በርሀ ለአሜሪካ ድምፅ ተናግረዋል።

ስለ ጉዳዩ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ማንነታቸው እንዳይጠቀስ የጠየቁ አንድ ከፍተኛ የስራ ኃላፊ ግን ቢሮው ህጎቹን እየሻረ ወደ መደበኛው የፍትሕ አሰራር ለመግባት እንቅስቃሴ መጀመሩንና በሕጉ መሠረት ተከሰው ስለተፈረደባቸው ሰዎችም የባለሙያዎች ቡድን ተቋቁሞ ጥናት እያደረገ እንደሆነ ጠቁሟል።

ገብረ ሚካኤል ገብረ እግዚአብሔር ለዛሬ ዲሞክራሲ በተግባር መሰናዶ ተከታዩን ይዘዋል። የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም በርሀ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በፌዴራሉ መንግስትና በህወሓት መካከል የሰላም ስምምነት ከመፈረሙ በፊት በትግራይ ክልል ህወሓት ልዩ ልዩ የአስቸኳይ ጊዜ ህጎችን ማውጣቱን አውስተዋል።

የአስቸኳይ ጊዜ ህጎቹ በ2014 ዓ ምት በደንብ ቁጥር 117 የወጡ ሆነው አወጣጣቸው ህጋዊነትን የተከተለ አይደለም ይላሉ። የወንጀል ህግ የሚወጣበት ፌደራል ፌዴራል ፓርላማ ወይም ደግሞ የህዝብ ተወካዮች ነው የሚወጣው። በእርግጥ ህገ መንግስቱ በግልጽ ተቀምጠዋል። ይኸውም ባይሆን አትሊስት በእጃቸው እንኳን የነበረው የትግራይ ህዝብ ተወካዮች ምክር ቤት መጠቀም ሲችሉ በካቢኔ ወይም ደግሞ ፈጻሚዎቹ ተሰብስበው

ከባድ የሚባሉ የወንጀል ህጎች ነው የደነገጉት። እና ይሄ አወጣጡ ላይ በጣም መሰረታዊ የሆነ ስህተት ነበረው። የወንጀል ህግ በፍጹም በፈጻመ አካል ወይም ደግሞ በካቢኔ በቢሮ ኃላፊዎች ሊወጣ አይችልም፣ በጨራሽ በትግራይ ህገ መንግስትም በፌዴራል ህገ መንግስትም ማለት ነው። አንድ መሰረታዊ የሆነ የህግ ስህተት ነበረው።

የህጎቹ ይዘትም ከክልሉና ከፌዴራሉ ህገ መንግስቶች ጋር እንደማይጣጣም ለአሜሪካ ድምፅ አስተያየት የሰጡ የህግ ባለሙያው አቶ መብርሄ ብርሃነ ይናገራሉ። ከክልሉ ህገ መንግስትና ከፌዴራል ህገ መንግስት አንጻር ስታየው ደግሞ ከፌዴራል ህገ መንግስት ጋር የተቃረነ ህግ ልታወጣ አትችልም። ያ ማለት ነው ማለት ነው ለምሳሌ የወንጀል ህግ

በፌዴራል የወንጀል ህግ የተሸፈነ ከሆነ አዲስ ህግ ክልሎች እንዲያወጡ አይፈቅድላቸውም። ማለትም በፌዴራል የወንጀል ህግ ያልተሸፈነ ነገር ካለ ብቻ ነው እንጂ ማውጣት የምችለው ኮምፕሊትሊ ወይም ሙሉ በሙሉ በፌዴራል የወንጀል ህግ የተሸፈነን ተግባር ደግመ ሌላ አዲስ ቅጣት ወይም ደግሞ ከፍ ያለ ቅጣት በማስቀመጥ አዲስ ህግ እንድታወጣበት የምችልበት ሁኔታ የለም። ከክልሉ ህገ መንግስት ራሱ የሚጣጣም አይደለም። ምክንያቱም ቅድም እንዳልኩም የክልሉ ህገ መንግስት የወንጀል ጉዳዮች በተመለከተ ከፌዴራል ህገ መንግስቱ ከተሰጠ ስልጣን

ባሻገር ሌላ ዲቴይል የሆኑ በፌዴራል ድንትን የተሸፈኑ ህጎች እንዲወጡ አይፈቅድምና፣ ከዚህ አንጻር የህግ አወጣት ችግሩና በተለይ ከክልል ህገ መንግስት እና ከፌዴራል ህገ መንግስት በጣም ችግሮች የሚታዩበት ደንብ ነው ብለን ልንደመድም እንችላለን። ኛው ህግ ማለት ህጎቹ ለምን እንደወጡ በግልጽ የታወቀ ነገር የለም የሚሉት አቶ መብርሂ

በጦርነቱ ወቅት በትግራይ የነበሩት ሁኔታዎች ህወሀት ህጎቹን እንዲያወጣ ግድ ብለውት ሊሆን እንደሚችል ግምታቸውን አስቀምጠዋል። ከሁለት ሺህ አስራ ሶስት እስከ ፕሪቶሪያው ስምምነት ሁለት ሺህ አስራ አምስት ኦልሞስት ለሁለት አመት አካባቢ የነበረው ሁኔታ ምን እንደነበር ሁላችን የምናውቀው ነገር ነው። ስለዚህ ምናልባት አንደኛውና ዋነኛው ታሳቢ አድርጎ ወጥቷል ብዬ ለማለት

ክልሉ በወቅቱ የነበረበት ሁኔታ ከፌዴራል መንግስት ጋር ምንም አይነት ግንኙነት አልነበረም። ክልሉ በሙሉ በሁሉም የክልሉ አካባቢዎች ጦርነት የሚካሄድበት የነበረበት ሁኔታ ስለነበር፣ ስለዚህ እንደዚህ አይነት ሁኔታዎች ሲያጋጥሙ በአስቸኳይ መንገድ የሚወጡ ህጎች አሉ። ያንን ከኤርትራ የሚመጡ የተለያዩ ሰላዮች ይኖራሉ፣ ከክልሎች የሚመጡ ነገሮች ይኖራሉ። ስለዚህ ይህን ሁኔታ ታሳቢ ባደረገ መልኩ የወጣ ምን እንችላ።

ክልሉ ከፌዴራል መንግስት ጋር የነበረው ግንኙነት ሙሉ በሙሉ በጠነቱ ምክንያት ቆሞ ስለነበር ይሄንን ሁኔታ ታሳቢ ያደረገ ወቅቱን ግምት ውስጥ ያስገባ ህግ እንዲወጣ የታሰበ ይመስለኛል። እንደዚህ አይነት ዝርዝር በህጉ ላይ ባይኖርም ማለት ነው። ማንነቴ እንዳይገለጽ ያሉን አንድ የህወሀት ከፍተኛ የአመራር አባል ለአሜሪካ ድምፅ በሰጡት አስተያየት በጊዜው የነበረው ሁኔታ የአስቸኳይ ጊዜ ህጎቹን መደንገግ አስፈላጊ እንዳደረጓቸው አስረድተዋል።

የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊው አቶ ተስፋ አለም በርሀ ቅቡልነት በሌለው አካል ስልጣን ወጥተዋል ያሏቸው ህጎች በትግበራ ወቅት የተለያዩ ተጽዕኖዎችን ማሳደራቸውን ገልጿል። ለማረሙም አስቸጋሪ የሆነ ሁኔታ ነው የፈጠረው። እስካሁን ድረስ አልተሻረም። ብዙ ሰዎችም በሱ ምክንያት የታሰሩ ሰዎች አሉ እስካሁን ድረስ

ተጠቋቋሙ እየተባሉ እርስ በርሳቸው ሰው እየተጠቋቋመ በህዝቡ ዘንድ በጣም ብዙ የሆነ የህዝቡን ሶሻል መስተጋብር የሚባለውን ነገር የበጣጠሰበት ሁኔታ ነው የተፈጠረው ማለት ነው። እርስ በርሱ እየተጠቋቋመ ብዙ ቅሬታ የፈጠረበት ሁኔታ ነው ያለው። እንደገና ደግሞ ማስረጃ ላይ የተመረኮዘ የፍርድ ሂደት ሳይሆን ዝም ብሎ ተጠርጥረሃል እየተባለ ሁለት ሶስት ዓመት ከዛሬም ድረስ የታሰረ ሰው አለ።

ስለዚህ ይህን ሁሉ በጣም ከባድ የሆነ ጉዳት ነው ያስከተለው። ህጎቹ የመናገር ነጻነትን ጭምር የሚጋፉ ስለመሆናቸውም አቶ ተስፋ አለም ይናገራሉ። በድንጋጌው ደንቡ ውስጥ ባለስልጣንም ያነሳ ስምን ያነሳ ያማ ያው ያወራ ምናምን አይነት ማለት ነው በመንደር እንኳን ቁጭ ብለው ሰዎች ያወሩት ወይም ደግሞ የተናገሩት ነገር እንደ ወንጀል ተቆጥሮ ባለስልጣን አምታል እየተባለ ብዙ ሰው ለእስር የተዳረገበት ሁኔታ አለ።

ይህ ማለት የመናገር መብትህን በጣም በጣም የሚገድብ አይነት ነው የነበረው። የህግ ባለሙያው አቶ መብርሂ ብርሃነ ደግሞ እነዚህ ህጎች በፍትህ ስርዓቱ ላይ ተጽዕኖ ፈጥረዋል ብለዋል። ዳኞች በጣም በነጻነት የማይወስንበት ማለትም በካድሬዎች ማሰራሪያ እየደረሰባቸው በጣም ከባድ የሆነ ሁኔታ ፈጥሮ ነበር ማለት እንችላለን በተግባር ማለት ነው። ይሄ ተጽዕኖ ምን ያህል እንደሄደ የምታየው የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ የሚባል አካል ወንጀልን ወደኋላ ተመልሶ መስራት ይችላል

ማለትም ምን ማለት ነው? ይሄ ህጉ ነሐሴ አካባቢ ወይም ወደ መስከረም አካባቢ ሁለት ሺ አስራ አራት የወጣው መቼ ለተፈጸመ ወንጀል ያገለግላል? ሁለት ሺ አስራ ሶስት የካቲት ላይ የተፈጸመ ወንጀል ወደኋላ ተመልሶ ሊሰራ? ይሄ በየትኛው ዓለም እንደዚህ አይነት ነገር ሊያጋጥም አይችልም። በፌዴራልም በክልልም የወንጀል ህግ ወደኋላ ተመልሶ በፍጹም መስራት አይችልም። ይሄ ዓለም አቀፍ ሂደት ነው።

በጉዳዩ ላይ ከትግራይ ክልል ፍትሕ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ማንነቴ እንዳይገለጽ ያሉን አንድ ከፍተኛ የሥራ ኃላፊ ግን የአስቸኳይ ጊዜ ሕጎቹ ቀስ በቀስ እየተሻሩ ናቸው ብለዋል። ከዚህ በኋላ በእነዚህ ሕጎች የሚከሰስ ሰው አይኖርም ሲሉም ተናግረዋል። ቀድሞ በእነዚህ ሕጎች ተከሰው የተፈረደባቸውና አሁንም ድረስ በማረሚያ ቤቶች ለሚገኙት ሰዎች መፍትሔ ለመስጠት ደግሞ

የሕግ ባለሙያዎች ቡድን ተቋቁሞ ጥናት በመደረግ ላይ እንደሆነ አስተያየት ሰጪው አመልክቷል። አቶ መብርሄ ብርሃነ በበኩላቸው በእነዚህ ሕጎች የተፈረደባቸውን ሰዎች ጉዳይ እልባት ለመስጠት የሚያስችሉ የተለያዩ መንገዶች መኖራቸውን ያመለክታሉ። ይህ ሕግ ሲጀመር መጀመሪያውኑ ስልጣን ባለ የወጣ ስላልሆነ ስልጣን በሌለው አካል የወጣ ሕግ ደግሞ እንደሌለ ሕግ ወይም ደግሞ እንዳልወጣ ቮይድ ወይም ደግሞ ከመጀመሪያው እንዳልነበረ ስለሚቆጠር

ውጤት አልባ ይሆናሉ ማለት ነው። ያ ሲባል ግን በዚህ መሀል ደግሞ ለምሳሌ ከባድ ወንጀል የፈጸሙ ሰዎች ሊኖሩ ይችላሉ። ለምሳሌ ተራ የሆነ ግድያ፣ ከባድ ብድና እና ሌሎች በወንጀል ህጉ የተካተቱት ወንጀሎች የሰሩ ሰዎች ካሉ እነዚህ ምንድነው እድላቸው? ከዚህ በፊት የተሰጠው በደንቡ መሰረት የነበረው ክስ ውድቅ ተደርጎ እንደ አዲስ ፖሊስ

የማጣራት ስራ ሰርቶ አዲስ ማስረጃ ሰብስቦ አካባቢ ግን በዛ መሰረት ክስ መስርቶ ለፍርድ ቤት የሚያቀርብበት ሁኔታ አለ። ፍርድ ቤት እንግዲህ ይሄንን ጉዳዩ ሲቀርብለት ከዚህ በፊት የነበረው በህግ ስልጣን ባልተሰጠው አካል የወጣ ህግ መሰረት በማድረግ ጥፋተኛ የተባለ ስለሆነ ያን ላልነበረ ስለሚቆጠር በዚህ መንገድ አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ እነዚህ በእስር ላይ ያሉ የተፈረደባቸው ሰዎች ጥፋተኛ የተባሉት

ወደ ፌዴራል ሸበርሰቢ መጥተው የማስተካከል እድል አላቸው ማለት ነው። የመጨረሻው እድላቸው ደግሞ ምን ማድረግ ነው? ይሄ ህግ ከክልሉ ህገ መንግስትና ከፌዴራል ህገ መንግስት የሚቃረን ደንብ ስለሆነ ይሄ ደንብ ደግሞ ተፈጻሚነት እንዳይኖረው ለህገ መንግስት አጣሪ ጉባኤ አቤታ ቀርቦ የህገ መንግስት አቤታ ጉባኤ ደግሞ ጉዳዩ የህገ መንግስት ትርጉም ያለው መሆኑን ግምት ውስጥ ስለሚያስገባ

ሲቀጥለው፣ ወደ ፌዴሬሽን ምክር ቤት ቀርቦ ህጉ የሚሻርበትና በዚህ ህግ ጥፋተኛ የተባሉት በዚህ ህግ በሂደት ላይ ያሉ ጉዳዮች በሙሉ እንዳልነበሩ ተደርገው እንደ አዲስ የሚታይበት ሁኔታ የሚፈጠርበት እድል ይኖራል ብዬ አስባል። በክልሉ መደበኛ የወንጀል ህጎች እያሉ እነዚህን የአስቸኳይ ጊዜ ህጎች ማውጣት አስፈላጊ አልነበረም የሚሉት የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊው አቶ ተስፋ አለም በርሀ

ጊዜያዊ አስተዳደሩ ህጎቹን ልሽራቸው ይገባል ብለዋል። ካልሆነ ግን ፓርቲያቸው ለህገ መንግስት አጣሪ አካል አቤቱታ እንደሚያቀርብ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን እናመሰግናለን። የወጣቷ መታገት ቤተሰባቿን አስጨንቋል ይላል ቀጣዩ ዘገባ።

የሐዋሳ ከተማ ነዋሪ እና የዳሸን ባንክ ሠራተኛ የሆነችው እህታችን ጸጋ በላቸው ከስራ ወጥታ በኪራይ ወደምትኖርበት ቤት በማምራት ላይ ሳለች ከታገተችብን ዛሬ ዘጠነኛዋ ቀኗ ቢሆንም የደረስጅበት አልታወቀም ሲሉ ታላቅ እህታቸው ነጻነት በላቸው ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ለዛሬ ሴቶችና ቤተሰብ ፕሮግራማችን ተከታዩን አስተናግዷል። ነጻነት በላቸው የታጋቿ

የጸጋ በላቸው ታላቅ እህት ናት።

ካለፈው ሳምንት ሰኞ ግንቦት 15 2015 ዓ ም ጀምሮ በወጣችበት ያልተመለሰችውን እህቷን ፍለጋ እያደረጉ መሆናቸውን ትናገራለች። ጸጋ ከስራ ስትወጣ መታገቷን የሰማችውም በማግስቱ መሆኑን ትገልጻለች። ከዚህ በፊት የሚያስፈራራት ሰው ማለትም የሚከተላት አይነት ሰው እንደነበረና የምትፈራው ነገር እንደነበረ ነግራባለች። ጥቆማ ያላደረገችም ጥቆማ ያላረገችው ደግሞ ለብሳ ቤት ጠቆም ብላ በምጠይቅበት ሰዓት የባለስልጣን ጋር ስለሆነ አንኪ ላይ ችግር ያመጣል ታይ ብለዋት ነበረ። በዛ ምክንያት ፈርተን ሰው ነው ግን ለማ

ማናጀሩ አንድ ነገር ቢፈጠር እሱና አንድ ዕለት ስለሱ ሙሉ ኢንፎርሜሽን የምትሰጠው ስልኳን ምናምን መግቢያ መውጫዋን የምትነግረው አንድ ልጅ ነበረች። እዛ መስሪያ ቤቷ ስት እነሱ ሁለቱን ሰዎች በህይወት የሆነ ነገር ቢፈጠር ጠይቁልኝ አይነት ነገር ነበር የነገረቻት የጸጋን መታገት እንዳወቁ ለሐዋሳ ከተማ ፖሊስ ማመልከታቸውን ገልጿል። ፖሊሶች መጀመሪያ ላይ ትንሽ ችላ እንደማለት ብለው ነበር። የተባበሩንም ፖሊሶች ነበሩ

ግን ደግሞ የሆነ ነገር ሲገኝ ወይ በስልክ በሚደውላቸው ስልኮች ትሬት ተደርጎ በሚገኝ ሰዓት ቀድሞ ኢንፎርሜሽን ይደርሰው ነበረ እና ያለው ነገር ይሄ ነው።

ጠለፋ ነው ለማለት እኔ እኔ ጠለፋ በሁለቱም ሰዎች ፍላጎት የሚደረግ ነገር ይመስለኛል። እሷ ግን የቤተክርስቲያን ትምህርት ጨርሳ አላሙራ ሙለንጌል ቸርች የቤተክርስቲያን ትምህርት ጨርሳ ምታገባው ያለው ሰው እጮኛ ያላት ቤት፣ የቤት እቃ እያሟሉ ያሉት ጓደኛ አላት። መሀል ነው ይሄ የተፈጠረው። ሽማግሌ እንልካለን፣ ሽማግሌ ካልተቀበላችሁ ሌላ መጥፎ ነገር ይፈጠራል፣ አታገኟትም የሚል ማስፈራረና ዛቻ ቤተሰብ ጋር እያደረሰ ነው የሚባል ወሬም አለ። ይሄ ዛቻና ማስፈራሪያ እናንተ ጋር ደርሶ

አዎ እኔም ጋር ደውሎ እንደዛ ብሎኛል። ወንድም ታላቅ ወንድም የተካተለውንም ሽማግሌውንም የማትቀበሉ ከሆነ አለቃትም አንደኛ፣ ሲቀጥል ደግሞ ለህይወቷም እንደሚያስፈራት እሷ ነግራኛለች። የጸጋ በላቸው እገታ እንደተሰማ ጉዳዩ የማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። ድርጊቱን ያወገዙ ብዙ ድምፆች የመሰማታቸውን ያህል ነገሩን ያሳነሱ አስተያየቶችም ተንጸባርቋል። የጸጋ ቤተሰቦች ግን በእህታቸው መጥፋት

ጭንቀት ላይ ናቸው። አባቷ ታሞ ሆስፒታል ሰባ ሰኝቷል፣ እና መጥፋቷን በግልጽ አድርገን ባንነግራትም ስልኳ የሆነ ነገር እንደሆነች በቃ ማዘር በተለይ የሆነ የጠረጠረችውም ነገር አለ። በዛ ላይ ሙሉ ትኩረቱ አሳ ላይ ነው። ቀን በቀን ነው ልጅ የሆነ ነገር ሆናለች፣ አምጡልኝ ሁሌ ነው የምትለውና የምትተባበሩን ነገር ካለ ጉዳዩ ይመለከታል ለሚሏቸው ለልዩ ልዩ የህግ አካላት ለመብት ተሟጋች ተቋማት እንዲሁም

ለክልሉ ሴቶችና ሕጻናት ቢሮ ማስታወቃቸውና ፖሊስ ክትትል እያደረገ መሆኑን ማስታውቀዋል። እኛ የምናውቀው ነገር የለም ግን ፖሊሶች እየደረስ ነው እንዲህ እያደረግን ነው የሚል ነገር አለ። እኛ ምን ላይ እንደደረሱ ባናውቅም የኢትዮጵያ የህግ ባለሙያ ሴቶች ማህበር የአዋሳ ቅርንጫፍ አስተባባሪ ሰላማዊት ካሳ በጸጋ በላቸው ላይ የተፈጸመው የመፍት ጥሰት መሆኑን አስታውቀው ጉዳዩን በመከታተል ላይ መሆናቸውን ተናግሯል። ሄደው ጥቆማ ሰጥተዋል። ከዛ በኋላ ደግሞ ወደ እኛ ቢሮ መጥተው ነው

ጉዳያቸውን እንድንከታተል ኃላፊነት የሰጡን ማለት ነው። ስለዚህ ከዛ ጊዜ ጀምሮ በሰጡን ኃላፊነት መሰረት እየተከታተልን እንገኛለን። ማህበሩ ፖሊስ የሚያደርገውን ክትትል የተከታተለ መሆኑና ነፃ የሕግ ድጋፍ ለመስጠት መዘጋጀቱን የቅርንጫፉ አስተባባሪ ሰላማዊት ካሳ አመላክቷል። እንግዲህ ከእኛ ስራ ውስጥ የሚያርፈው ይሄ ጉዳይ በየትኛው ነው? አንደኛው ነጻ የሕግ ድጋፍ መስጠት ነው።

ሁለተኛ ደግሞ ከአላማው ጋር ሴቶች ከሴቶች ጥቃት የጸዳ አካባቢ መፍጠር ከሚለው አኳያ ነው። ስለዚህ እኛ እያደረገን ያለ ነው ምንድን ነው? እንደሚታወቀው የወንጀል ጉዳይን መከታተል የፖሊስ ጉዳይ ነው። ያንን ደግሞ እኛ የምንሰራው ፖሊስ ምን እየሰራ እንደሆነ ማጣራት የስዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ

ፖሊስ የጠረጠራቸው ግለሰቦች ተይዘው ምርመራም የተደረገባቸው እንደሚገኝም ገልጿል። ዛሬም ለዚህ ድርጊት ተባባሪ ከሆኑት ማታ በተሰራ ኦፕሬሽን ኦሮሚያ ክልል በቦሬ ወረዳ በቤታቸው አሳድረው ያስመለጡ የቅርብ ዘመድ የተባሉት ዛሬም በህግ ቁጥጥር ስር ላይ አውለናል። በየቦታ ክትትሎች ተሰማርቶ ነው ያሉት። ከገባበት ጉድጓድ ገብተን ደግሞ በቅርብ ጊዜ

በህግ ቁጥጥር ስር በማዋል ለህዝባችን ፋ የምናደርግ ይሆናል። እስካሁን ባለው ሁኔታ ከዚህ ጋር ተያያዥነት ያላቸው ቁጥራቸው ወደ ስምንት ግለሰቦች በህግ ቁጥጥር ስር ነው የሚገኙት። የወለዷቸው እናቱንም ጨምሮ ከሐዋሳ መሀል ከተማ አንድ አዋቂ ሰው በግለሰብ ታፍኖ ሲወሰድ የከተማው የጸጥታ ኃይል የት ነበረም፣ እስካሁንስ እንዴት በቁጥጥር ስር ማዋል አልተቻለም ተብሎ የሚቀርበውን ወቀሳ በተመለከተም የተጠየቁት አቶ አለማህየው አጋጣሚ ሆኖ ከፍተኛ አመራሩ የጸጥታ አመራር በሙሉ

በወቅቱ ልጅቷ የተጠለፈች ጊዜ ላይ ሁሉም የክፍለ ከተማም የመምሪያውም የክልሉ ፖሊስም ሙሉ በሙሉ አፈጻጸም ግምገማ ሂደት ውስጥ ስለነበርን ሁሉም አካል ስልክ ይዞ ስላልገባ ኢንፎርሜሽኑን ለቶንን በመስማታችን የተፈጠረ ስህተት ነው። የተቀነባበረ ነው። አንደኛ ልጅቷ የተጠለፈችው ከልጁ ጋርም ግንኙነት እንዳላት እናቃለን። ልጅቷ እንደዚህ እንድትሆን ያደረጋት ያደረገችው የራሷ ጓደኛ ነች። ታላቂቷ ነጻነት ግን ከግለሰቡ ጋር

እሄታቸው የፍቅር ግኙነት እንደሌላት ትናገራለች። እኔን ነበር የምታወራኝ ሁሉንም ነገር አንድ ትልቅ የሚያስፈራ ሰው እንደሚከታተላ ስልክ ኬት እንዳመጣ ባላውቅም እየደወለልኝ ነው ብላ ስደውል እንደዚህ አይነት ሰው ነኝ ብዞ ሲነግራት ስልኩን እንደምትዘጋበት በዛ መሀል ግን ይሄንን ኢንፎርሜሽን የምትሰጠው ከሷ መስሪያ ቤት የምትሰራ ልጅ እንዳለች አወቀችማ

ይህንንም ነግራኝ ነበረ። ይልቁንስ በመንግስት ተሽከርካሪ ነው ወንጀሉ የተፈጸመው በሚል የሚቀርበውን ክስ በተመለከተ አቶ አለማየሁ የሚከተለውን ብሏል። ከዚህ በፊትም ከስራ ቦታዋ ስትወጣ በባጃጅ እንደምትጠቀም አሁንም የተወሰደችው ከስራ ወጥታ መናሃራ አካባቢ ባጃጅ ውስጥ እንደገባች በዛ ባጃጅ ይዟት እንደሄዱና በኋላ ወደ መኪና እንዳስገባዋት ይህን ዝርዝር እውነታዎቹን አይተናልኛል። መኪናው የመንግስቱ ነው ወይስ የግለሰብ ነው? እሱ ገና ስጠራ

እንነግራቸዋለን። የኋላም የፊትም ታርጋ ሰጥቶ ነበረ። ልጁ እንደዚህ አይነት ድርጊት የፈጸመው በጸጋ በላቸው ላይ የደረሰው በኢትዮጵያ ውስጥ በሚገኙ አያሌ ሴቶች ላይ የሚደርስ የመብት ጥሰት ማሳያ ነው ሲሉ የኢትዮጵያ የሕግ ባለሙያ ሴቶች ማህበር የሐዋሳ ቅርንጫፍ አስተባባሪ ሰላማዊት ካሳ ገልጸዋል። ወንጀሉን የፈጸመው የሐዋሳ ከተማ አስተዳደር ከንቲባ አጃቢ በመሆናቸው ብቻ ጉዳዩን መንግስታዊ ማድረግ አሊያም ከመንግስት ባለሥልጣናት ጋር ማገናኘት

ተገቢ አይደለም የሚሉት አቶ አለማየሁም ሕብረተሰቡ ጸጋ ብላቸውን ያገተውን ወንጀለኛ ለመያዝ በሚደረገው ሂደት ጥቆማ በመስጠት ከፖሊስ ጋር እንዲተባበር አሳስቧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ክብራትና ክብራን ለምሽቱ የተመደበው ሰዓታችን በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ነገ በተመሳሳይ ሰዓት እንገናኛለን። መልካም ምሽት